ሰላም ለዘባንኪ እም ዘባነ ኪሩ ዛብ ሃዚሎ እሳተ ወምረሰነ ነዱ ወየ ማርያም ንግል ፈጻሚ ተብ ኩሉ ጻይቅየ ሃብኒ እግዝትየ ዘተመነይ ኮሰናየ ንበላጽሮ ፍጡነ በፂሓ ኪዝየ